Seven of America. የዛሬ ዓመት ከእስር የተለቀቀው የዞን ዘጠኝ የኢንተርኔት የጡመራ መድረክ አምደኛ እና የውይይት መጽሔት አዘጋጅ በፍቃዱ ኃይሉ በድጋሚ ከታሰረ ዛሬ አራተኛ ቀኑን አስቆጥሯል። በፍቃዱ ኃይሉ አርብ እለት በአዲስ አበባ በተለምዶ ፈረንሳይ እየተባለ በሚጠራው ቦታ ከሚገኘው የቤተሰቦቹ መኖሪያ ቤት ተወስዶ በአቅራቢያው ወደ ነበረው ፖሊስ ጣቢያ ታስሮ የነበረ ሲሆን አሁን የዛኑ እለት ወደ ተዛወረበት ሲኤምሲ አካባቢ የሚገኘው የካ ክፍለ ከተማ ማህበረሰብ አቀፍ ፖሊስ ስር እንደሚገኝ ጠበቃው አቶ አመሀ መኮንን ተናግረዋል። አቶ አመሀ መኮንን በፍቃዱን እሁድ እለት ሄደው እንዳዩት የጠቆሙ ሲሆን በዛን እለት ሄደው ምን እንደተነጋገሩ ጠይቄያቸው ነበር። ፍቃዱን ሳገኘው እንግዲህ በኮማንድ ፖስቱ ትዕዛዝ እንደታሰረ እና እዛ ፖሊስ ጣቢያ ያለው በአደራ እንደሆነ ነው የነገረኝ። ለእስሩ ምክንያት ተብሎ ቃል እንዲሰጥ የተደረገው ከእኔም ከማናገሬ በፊት እንደሰማሁት ለዚሁ ለእናንተው የሚዲያ ተቋም በሰጠው ቃለ መጠይቅ ላይ በተያያዘ ነው እንደሆነ እና በዋናነት ደግሞ ትኩረት የተደረገው በሰጠው ቃለ መጠይቅ ላይ የአስቸኳይ ጊዜ አዋጁ በህዝቡ ላይ ጫና ያደረገ መሆኑን መግለጹ ነው። ይሄ አባባለት የአስቸኳይ ጊዜ አዋጁን የሚያጥላላ እና ህዝቡንም ለአመጽ የሚቀሰቅስ ነው የሚል ጥያቄ እንደቀረበለት እና ያው እሱ ግን ይሄ ሀሳብ በተለይ ህዝብ ላመፅ የመቀስቀስ ሀሳብ እንደሌለው እንደገለጸ ነው የነገረኝ። እና በዚሁ ምክንያት ታስሮ እንዳለ አጭር አጭር ሰዓት ወይም አጭር ደቂቃዎች የፈጀ ቃለመጠይቅ ብቻ እንደተደረገለት እንግዲህ በቀጣይስ ምንድን ነው የሚከተለው የሚለውን ነገር ጠይቆ ያው በዚህ ጉዳይ ያው ፍርድ ቤት እንደማይቀርብ እንደተነገረው ነው የነገረኝ። ስለዚህ ምናልባት ሊሆን የሚችለው ያው ኮማንድ ፖስቱ ተገቢ ነው በሚለው ጊዜ ውስጥ ወይ ሊለቀው እንደሚችል ያለበዛ ደግሞ እንግዲህ አሁንም የአስቸኳይ ጊዜ አዋጁ ላይ እንደተገለጠው መንግስት ያዘጋጀው የተሃድሶ ፕሮግራም የሚመለከተው ከሆነ የተሃድሶ ፕሮግራም ላይ ሊችል እንዲሳተፍ ሊደረግ እንደሚችል ነው። ለጊዜው ግን እርግጠኛ ለሱ የሆነው ያው ጉዳዩ በፍርድ ቤት የሚታይ ጉዳይ እንደሌለው እና በፍርድ ቤት እንደማይቀርብ እንደተነገረው ነው እየነገረኝ በዚህ ሁኔታ ነው ያለው። መቼ በሰጠው ቃለ ምልልስ እንደሆነ እና የትኛው እንደሆነ ነግሮታል። አቶ በቅርቡ ከተፈታው አብርሃ ደስታ ጋር በመሆን ለጣቢያቸው ኢንተርቪው የሰጠበት እንደሆነ ነው የነገረኝ። ቀኑ በትክክል መቼ እንደሆነ እኔም አላስታውሰውም፣ አልነገረኝም በእርግጥ ስለዚህ አሁን ፍርድ ቤት የማይቀርብም ምንም የታወቀ ነገር የለም። ከዛ በኋላ አዎ፣ ከዛ በኋላ ያለው ሁኔታ ከውድ በኋላ እንግዲህ ያለው ሁኔታ ምንም እኔም አላገኘሁትም እና አሁን አዲስ ነገር የለም። በዚህ ሁኔታ ነው ያለው እሱም የሚያውቀው ይሄንን ይሄንን ነው። ለጊዜው የተነገረው በአጋጣሚ ዛሬ ሌላ ከዚህ በፊት ተከርሶ ነጻ በወጣበትና ጉዳዩ በይግባኝ የሚታይበት ጉዳይ ፌደራል ጠቅላይ ፍርድ ቤት ይቀርብ ነበረ እና እዛ በአጃቢ ቀርቧል። ዛሬ ቀርቦ ነበር። አጃቢ ቀርቦ አዎ፣ በአጃቢ ቀርቦ ወደ መጣበት ተመልሷል ጉዳዩ ለ መጋቢት ሀያ ሶስት ተቀጥሮ ማለት ነው። የተናገረው ነገር አለ ዛሬ? አይ ያው ምንም የተናገረው ነገር የለም። ዞሮ ዞሮ አንደኛ ዘግይቶ ነው የመጣው እንደነገሩኝ፣ እኔ በችሎቱ አልተገኘሁም። በችሎቱ የገኘው ዘግይቶ ነው። ሁለተኛ ሊናገር የሚችልበት የሚያስፈልገው ምክንያት ያለ አይመስለኝም። በዚህ ምክንያት የተናገረው ነገር ስለመኖሩ ምንም የሰማው የለው። በፍቃዱ ሀይሉ ዞን ዘጠኝ በተባለው የኢንተርኔት የጡመራ መድረክ ላይ በኢንተርኔት አምደኝነቱ ይታወቃል። በሚያዝያ ወር ሁለት ሺ ሰባት እርሱና አምስት የኢንተርኔት አምደኞች ባሉበት፣ ሌላዋ የኢንተርኔት አምደኛ ወይዘሪት ሶሊያና ሽመልስ በሌለችበት እንዲሁም ሶስት ጋዜጠኞችን ጨምሮ በሽብር ወንጀል ተከሰው ሲከራከሩ ከቆዩ በኋላ በመጀመሪያ አምስቱ ክሳቸው ተቋርጦ ከእስር ሲለቀቁ ጥቂት ቆይቶ ደግሞ ሶስቱና ወይዘሪት ሶሊያና በሌለ ያለችበት ፍርድ ቤት በነጻ አሰናብቷቸው እንደነበር ይታወሳል። በፍቃዱ ኃይሉ ግን አመጽ በጽሁፍ በማነሳሳት ክስ እንዲከላከል ተበይኖበት በልደታ ፍርድ ቤት 19ኛ ወንጀል ችሎት የ20ሺ ብር ዋስትና ሲዞ ከስር እንዲፈታ ከሀገር ግን እንዳይወጣ አገዳ ተጥሎበት ነበር። በፍቃዱ ኃይሉ ከእስር ከተፈታ በኋላ ውይይት የተሰኘ መጽሔት ከጓደኞቹ ጋራ በማዘጋጀት በማሳተም ላይ ይገኝ ነበር። በፍቃዱ ከባልደረቦቹ የዞን 9 የድረገጽ አምደኞች ጋራ በጋራ ከተለያዩ ዓለም አቀፍ የሰብዓዊ መብት ተሟጋች ድርጅቶች ሽልማቶችን አግኝቷል። ቺልድረንስ ኦፍ ዘር ፓረንትስ የወላጆቻቸው ልጆች በሚል ርዕስ በጻፈው ልብ ወለድ መጽሐፍም በግሉ ከአራት ዓመታት በፊት የአፍሪካ የስነ ጽሁፍ ሽልማት ውድድር ተወዳድሮ ሶስተኛ በመውጣቱ ተሸላሚ እንደነበር ይታወሳል።